ሳይንስና ህብረተሰብ ጤና ይስጥልኝ። እንደምንሰነበታችሁ። የዚህ ክፍለ ጊዜ ተከታታዮች፣ ከዋክብትን በቀን ለምን ማየት አንችልም? ሰማዩ ለምን ሰማያዊ ቀለም ሊኖረው ቻለ? በህዋ በሰዓት 107,200 ኪሎ ሜትር ከምትከንፈው ምድራችን ወይም ፕላኔታችን እንዴት ተሽቀንጥረን አንወድቅም? እነዚህንና የመሳሰሉ አያሌ ጥያቄዎችን መደርደር መልሳቸውንም ማቅረብ ይቻላል። የዛሬው ሳይንስና ህብረተሰብ ክፍለ ጊዜ የሆነ ሆኖ ይበልጥ የሚያተኩረው ዘወትር ሲደረግ እንደነበረው ሁሉ ለዕለቱ በተመደበ ሳምንታዊ ሳይንስ ነክ አዲስ ዝግጅት ሳይሆን በአዘጋጁ ላይ ነው። ለዚህ ደግሞ በቂ ምክንያት በመኖሩ ነው ብዬ አስባለሁ። በእኔ አዘጋጅነት ሳይንስና ህብረተሰብን በዶቸ ቬለ ራዲዮ ለማቅረብ ዛሬ የመጨረሻ ቀን ይሆናል። ለምን ቢባል መልሱ ቀላል ነው። መስራት ተስኖኝ ሳይሆን የስራ ዓለም ሥርዓተ ደንብ ስለሚገታኝ ነው። ባጭሩ የጡረታ ጊዜ በመድረሱ ማቆም ስለሚኖርብኝ ነው። ይህ ክፍለ ጊዜ መቼና ለምንስ ዓላማ ተጀመረ? ለማስታወስ ከ9 ዓመት ከሁለት ወር ገደማ በፊት ማለትም እንደ ጉርጉሳ ዘመን አቆጣጠር መጋቢት 5 ቀን 2006 ዓ ም ለመጀመሪያ ጊዜ የተሰራጨውን ዝግጅት በጨረፍታ እናሰማችሁ። አብረን እንከታተል። ሳይንስና ህብረተሰብ በህዋ የተሽከርካሪ ደመና አቢ ፍንዳታ የፍጥረት ዓለም መከሰት የሳይንስ ተረተረት ወይስ ጭብጥነት ያለው እውነት? ለተመራማሪው ሰው ያጠረበት የጊዜ ሀድ። ጤና ይስጥልኝ፣ እንደምንሰነበታችሁ ሳይንስ ዘርፈ ብዙ ነው። የህዋ ሳይንስ፣ የምድር ሳይንስ፣ ሶሻል ሳይንስ፣ የህክምና ሳይንስ እየተባለ በየአይነቱ ይከፋፈላል። የሳይንስ መሠረታዊ ዓላማ ምርምርን በማጠናከር የተፈጥሮ ህግጋትን ጠንቅቆ በማወቅና መላ በመሻት በምድራችን ለተንሰራፉ ችግሮች መፍትሄ መፈለግ ይሆናል በመሆኑም ተፈጥሮ ሳይበደል የሰው ልጅ ከረሃብ ከበሽታ ተላቆ ጤናማ ግላዊና ማህበረሰባዊ ህይወት እንዲኖረው ማብቃት ነው። ለሳይንስ አቢይ ግምት የሰጡ አገሮች ለምሳሌም ያህል ጀርመንን የመሳሰሉ በኢንዱስትሪ የበለጸጉ አገሮች እንዴት አሁን ከሚገኙበት ደረጃ ላይ እንደደረሱ፣ በዚህ ረገድ ደግሞ በመልማት ላይ ለሚገኙ አገሮች ምን ሊያካፍሉ እንደሚችሉ ወደፊት በዚህ ዝግጅት ከምናተኩርባቸው አበይት ጉዳዮች መካከል አንዱ ይሆናል። የሰው ልጅ መገኛ የሆነችው የእኛዋ ትውልድ ሀገር ኢትዮጵያ ፊተኞች ኋለኞች ይሆናሉ ተብሎ ቢመሰልባትም የተማሩ ልጆቿ እንዴት የተጓደለባትን ማሟላትና ለእድገቷም የሚበጅ ተግባር ሊያከናውኑ እንደሚችሉ በዚህ ክፍለ ጊዜ ለመዳሰስ እንሞክራለን። ስለ ፍጥረት ዓለም በውስጡም ስለሚገኙ ሁሉ ምንጭ ሲወሳ ሁለት ወገኖች ሊጣጣሙም ሆነ ሊጣሉ የሚችሉባቸው ትንታኔዎች መኖራቸው የተሰወረ አይደለም። ለምሳሌ ያህል የሥነ ፍጥረት ተመራማሪዎችና ቅዱሳት መጽሐፍትን መሠረት ያደረጉ የሃይማኖት ሰዎች የፍጥረታትን በምድር ላይ መገኘት ሲያስረዱ የሚያለያያቸው ሳይንሱ ፍጥረት በዝግመታዊ ለውጥ የተከሰተ መሆኑን ማስረዳቱና ቅዱሳት መጻሕፍት ከሰማይና ምድር መዘርጋት ጋር ፍጥረት በጠቅላላ በሰባት ቀናት ውስጥ መከናወኑን መግለጻቸው ላይ ነው። ሰው በመጨረሻ ነው የተፈጠረው። በሥነ ፍጥረት ምርምርም ቢሆን ሰው በመጀመሪያ የተገኘ አይደለም። የሥነ ፍጥረት ተመራማሪዎችም በህዋ ይሽከረከር ከነበረ ደመና ያጋጠመ አቢይ ፍንዳታ ለከዋክብትና ፕላኔቶች ሁሉና መሠረት ሆነ ነው የሚሉት። የተባለው ደመና ከመሽከርከሩ በፊት ምን ነበረ ለሚለው ጥያቄ አጥጋቢ ምላሽ ያለ አይመስልም። ሳይንስና ሃይማኖት ከሚስማሙባቸው አበይት ነጥቦች አንዱ የፍጥረታትም ሆነ የስልጣኔው ሁሉ ፍጻሜ በህልፈት ዓለም በምጽአት እንግሊዝኛው ዱምስዳይ ጀርመንኛው ቬልት ኡንተርጋንግ ይለዋል፣ በዚህ ይደመደማል በሚለው ነባቤ ቃል ነው። ብስራት ሳይሆን ጊዜውን ጠብቆ የሚደርስ መርዶ መኖሩን ነው ከወዲሁ የሚገልጹት። ስለ ፍጥረት ዓለም ዩኒቨርስ አሉት ኮስሞስ ግንዛቤ ለማግኘት የልፍም ሆነ የብዙ ምዕት ዓመታት ምርምርና ጥናት ቢደረግም ይበልጥ የተብራራ መረጃ ማግኘት የተቻለው ከአስራ ዘጠነኛውና ከሀያኛው ክፍለ ዘመን ወዲህ ነው። ከዘጠኝ ዓመት በፊት የቀረበውን ዝግጅት በተጨማሪ መረጃዎች ጥቂት እናራዝመው። ኤድዊን ፓውል ሀብል የተባለው አሜሪካዊ የስነ ፈለክ ሊቅ እንደ ጉርጉሳ ዘመን አቆጣጠር በ1929 ፍጥረት ዓለም እየሰፋ እየተለጠጠ የሚሄድ መሆኑን በምርምር እንደደረሰበት አስገነዘበ። ቁስ አካል፣ ገዝፍ ያላቸው ነገሮች፣ ህዋና ጊዜም ቢሆን ሁሉም መነሻ እንደነበራቸው አስረዳ። በህዋ ከሜርኩሪ እስከ ኔፕቱን ስምንቱ ፕላኔቶች፣ ከዋክብት በአጠቃላይ ፍኖተ ሐሊብ በተሰኘው ክፍል የሚገኙ ፀሐያዊ ጭፍሮች ጋላክሲ አንድ ብቻ ሳይሆን አያሌ ጋላክሲዎች መኖራቸውንም በተመራመረበት የሩቅን አጉልቶ በሚያሳይ ልዩ መነፅር ቴሌስኮፕ ረዳትነት አረጋገጠ። ህዋ 13.7 ቢሊዮን ዓመት ገደማ ዕድሜ ያለው የተባለውም ከዚያ ምርምር ወዲህ ነው። በስማቸው የተጠራው ባለቴሌስኮፕ መንኮራኩር ወደ ህዋ ዘልቆ በመግባት እስካሁን መረጃዎችን በማቅረብ ላይ ይገኛል። በሌላ በኩል በአታካማ በረሃ ቺሌ የተተከለው 22 ሚሊዮን ዩሮ የፈጀው የአውሮፓውያን እጅግ ሰፊ ቴሌስኮፕ ሀብል፣ ያልደረሰበትን ዘርዘር ባለመልኩ ባለ ሶስት ማዕዘናዊ ስዕል በማቅረብ ላይ ነው። በተጠቀሰው ቦታ በቡድን የተሰባሰቡ ተመራማሪዎች የ189 ጋላክሲዎችን ርቀት፣ አይነታቸውንም ለማወቅ በክተዋል። 96 ከመቶ ያህል የህዋን ሀድና ምንነት ጽልመታዊ ኃይልና ጽልመታዊ ቁስ አካል ስለሚሰኙት ሰው ገና ተመራምሮ ማወቅ አልቻለም። ሆኖም አይዛክ ኒውተን የተለመውን አልበርት አይንሽታይን በከፊል የፈታውን ስቲፈን ሆኪንግ ማንም ሰው ግንዛቤ ያገኝ ዘንድ አፍታቶ ያብራራበትን የህዋ ምስጢር በስዊዘርላንድና ፈረንሳይ ድንበር የሚገኘው የአውሮፓው የኒኩሌየር ምርምር ነክ ድርጅት ዩሮፒያን ኦርጋናይዜሽን ፎር ኒኩሌር ሪሰርች በፈረንሳይኛው ምህፃር ሰርን ከሶስት ዓመት ገደማ በፊት በስምንት ቴራ ኤሌክትሮን ቮልት በመጠቀም በዓለም እጅግ ግዙፉ የፕሮቶንስ ቅንጣት ጨፍላቂ በሆነው መሳሪያ ላርጅ ሃድረን ኮላይደር አማካይነት የቁስ አካልን ኢምንት ቅንጣት ሂግስ ቦስም የአምላክ ቅንጣት ሚባላል ተመራማሪዎች አግኝተናል ማለታቸው አይዘነጋም። ሴርን ባለፈው ሳምንት ከሞላ ጎደል በብርሃን ፍጥነት በ13 ቴራ ኤሌክትሮን ቮልት እንደገና በኤልኤችሲ ማለትም ላርጅ ሃርድን ኮላይደር ፕሮቶንስን በማጋጨት አዲስ ክብረ ወሰን አስመዝግቧል። የዚህ ቤተሞከራ ውጤት በህዋ ጸልመታዊ ኃይልና ጸልመታዊ ቁስ አካል ምንነት ወይም ምስጢር ለማወቅ እንደሚረዳ ተስፋ ተደርጓል። ይህ ስለ ፍጥረት ዓለም ለማወቅ የሚደረግ ፊዚክስን መሠረት ያደረገ ጥልቅ ምርምር ነው። የት የለሌ ስለሆነው ከአንዱ ፀሐያዊ ጭፍራ ወደ ሌላው በብዙ መቶ ሺህ የብርሃን ዓመት ስለሚያስጉዘው እጅግ በዛ ያለ ወጪ ሲደረግና ምርምር ሲካሄድ ሰው ስለ ራሱ ፕላኔት በተለይ በመንከባከቡ በኩል እስከዚህም የሚገባውን አላደረገም። የሳይንስና ስነ ቴክኒክ እድገት በመጀመሪያ ረሃብና በሽታን ለማጥፋት የብርሃን መስፋፋት፣ የአየር ንብረትን መዛባት በተቻለ መጠን ለመቋቋም የሚያስችል እውቀቱም ጉልበቱም ቢኖርም በጎ ፈቃደኝነቱ የጎደለ ነው የሚመስለው። ጥቂት ሀገራትን በኢኮኖሚ ያጎለበተው ሳይንስና ስነ ቴክኒክ እስከሆነ ድረስ አዳጊ ሀገሮችም በዚህ እውቀት ተጠቅመው ሀገርንና ሕዝብን መታደግ አይሳ ናቸው። እንቅፋት ሊደቀንም አይገባም። በከፍተኛ ደረጃ የተማሩ ወገኖች ሀገርንና ወገንን እንዴት መታደግ እንደሚችሉ ከዚህ ቀደም በዚህ ክፍለ ጊዜ ባቀረብነው ዝግጅት ነብሱን ይማርና ኢንጂኒየር ሳይንቲስት ዶክተር ቅጣው ጅጉ ላቀረብንለት ጥያቄ ምን ብሎ እንደነበረ እስቲ ባጭሩ እናስታውሳችሁ። መሰረታዊ የሆኑ አንዳንድ ነገሮችን የጤና የመሰረተ ልማት የመገናኛውን ይህንን ሁሉ ለመዘርጋት ምን ያህል ጊዜ ይወስዳል? ደግሞ እስከምን ላይ ነው መጀመር ያለበት? ጥሩ ጥያቄ ነው። ለወገኖቻችን ለኢትዮጵያ የሚያስፈልጉትን ነገሮች እንደምንለው በምዕራባዊ የኢንዱስትሪ ሀብትና ችሎታ ባላቸው አይነት ዘዴ እዚህ ውጭ ሀገር እንደምናገለግለው አጣድፈን ብንሰራው በቅደም ተከተል ፕሮጀክቶቹን ይሄ ኢንፍራስትራክቸር የሚባለውን የጤና፣ የቴሌኮሙኒኬሽን፣ የመገናኛ ዘዴዎች ደግሞ የእርሻ ልማት በልዩ ልዩ በቅደም ተከተል ልክ ውጭ ሀገር እንደምንሰራው አጣድፈን ብንሰራው ወገኖቻችንን ለማገልገል የሚፈቀድበት ችሎታ ዘዴ ካለ አጣድፈን በመስራት በአምስት ዓመት ውስጥ ኢትዮጵያን እንደገና ብዙ እርምጃ ማድረስ እንችላለን። ይህንን ስል እንደው ባልተገመተ በማያመች ሁኔታ ማለት አይደለም። ሁላችንም አቀነባብረን በቅደም ተከተል ፕሮጀክቶቹን ተመልክተን በሙያችን ተሰማርተን ልናከናውን የምንችለው ነገር ነው። ኢትዮጵያ ከዚህ ቀደም በዚህ አይነት ኢንተርቪው እንዳልኩት በአምስቱ ዓመት የሚያስፈልገውን መሻሻያ ዘዴ ዘርግተናላት። በሚቀጥሉት ደግሞ አምስት ዓመት ማለት በአጠቃላይ በአስር ዓመት ኢትዮጵያ እንደገና የአፍሪካ ቁንጮ እና በዓለም ትልቅ ክብር የምታገኝበት ዘዴ አለ። ከዚህ ቀደምም ኢትዮጵያ ተከብራ ነበረ። ግን የአመራር ዘዴዎች በጣም መጥፎ ስለነበሩ ኢትዮጵያን ደሃና ለማኝ አደረገባት። እስካሁን ድረስ በችግር ላይ የኖረው የኢትዮጵያ ሕዝብ፣ የኢትዮጵያ ወጣት ከሽማግሌውም ሳይቀር በችግር ላይ ያሉ ራሳቸውን እስከዚህ ድረስ ማስተዳደር የሚችሉ ሰዎች ትንሽ የተሻሻለ ሁኔታ ቢቀርብላቸው የህዝቡ አእምሮ፣ የህዝቡ ጉልበት ራሱ እውቀትም ትልቅ ሀብት ነው። ያንን ሀብት ውጭ ካለነው ተመልሰን እንድናገለግል ወገኖቻችንን አበረታተን እንደገና ድርቢያብር አንበሳ ስር ይባላል። እንደዚህ አድርገን ችግርን ማባረር እንችላለን፣ ብልጽግና ማግኘት እንችላለን። ስለዚህ የሀገሪቱ ሀብታም ነች ደሃነች የሚባለው ውሸት ነው፣ ደሀ እንድትሆንና ሁና እንድትቀር ወገን እንዲጨቆን የሚደረግ ነው እንጂ ሀብት በሀገሪቱ ሞልቷል። ከ45 ዓመት ገደማ በፊት በወጣትነት ታውቃላችሁን በሚል ጥያቄ አስደማሚ ስለሆኑ ሆኖም ሳይንሳዊ መልስ ስላላቸው ጉዳዮች በማቅረብ የጋዜጠኝነት ሙያን የጀመረው የዚህ ቅንብር አስተናጋጅ በተለያዩ ጊዜያት ታሪክን፣ ማህበራዊ ኑሮን፣ ስፖርትን እና የመሳሰለውንም እያሰናዳ ያቀርብ እንደነበረ ቢታወስም እንዳጀማመሩ መደምደሚያ ዝግጅቱም ሳይንስና ሕብረተሰብ በመሆኑ በእርካታና በምስጋናም ነው የሚሰናበተው። ባለፉት ዘጠኝ ዓመታት ይህን ሳምንታዊ ቅንብር ሳዘጋጅ በይበልጥ የተባበሩኝን ከኢትዮጵያ ዶክተር ወረደ መላኩን ከደቡብ አፍሪካ ፕሮፌሰር ማሙ ሙጨን ከጀርመን ዶክተር ጌዲዮን ጌታሁንን ከዩናይትድ ስቴትስ ዶክተር እንዳወቀ የዘንጋውን ከልብ አመሰግናለሁ። በጥሞና ዝግጅቱን ትከታተሉ የነበራችሁትን ሂስም ውዳሴም ታቀርቡ የነበራችሁትን አድማጮቼን ሁሉ እጅግ አመሰግናለሁ። ተክሌ የኋላ ነኝ። ደህና ሁኑ።